fakkaatu garuu ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። የአከርካሪ ጉዳት ምንድን ነው? ለምሳሌ መኪና አደጋ ቢፈጠር፣ አንድ ሰው በዛ ጊዜ የአከርካሪ አጥንቱ ተሰብሮ፣ ግን ቦታውን ሳይልቅ እዛ ጋር ሆኖ ሊሆን ይችላል። ያንን ሰው በትክክል ሳኒዝ ወይም ዝም ብሎ አፈፋ አድርገን በተለምዶ አንስተን ወደ መኪና ውስጥ በምናስገባበት ጊዜ ተሰብሮ ቦታው ላይ የነበረው የአከርካሪ አጥንት ቦታውን ለቆ ወደ ስፓይናል ኮርዱ፣ ወደ ነርቭ እንዲሁም ዲስኩ ደግሞ ቦታው ላይ ዘሎ ወደ ስፓይናል ኮርዱ እንዲሄድ እናደርገዋለን። በዚህ ጊዜ ኢንኮምፕሊት የነበረው ኢንጁሪ ወደ ኮምፕሊት እንቀይረዋለን። የሰማችኋቸው የምሽቱ ሐኪም ሆን የጠይቁ እንግዳችን በአዲስ አበባ የቅዱስ ጴጥሮስ ሆስፒታል የአንጎልና የህብለ ሰረሰር ቀዶ ሐኪምና የሕክምና ክፍሉ ኃላፊ ዶክተር አብዲ ኤርሞሎ ናቸው። አከርካሪ አጥንትና በውስጡ አቅፎ በያዛቸው አንጎላችንን ከተቀረው የሰውነታችን ክፍሎች የሚያገናኙ ነርቮች ላይ በተለያዩ ምክንያቶች የሚደርሰውን የዚህን ህመም ምንነት በዝርዝር ያስረዱናል። ቅዳሜ የካቲት 15 2017 ዓ ም ክብራትና ክብራን እንደምናምሻችሁ። ሳስተናገዳቸው የማምሸው እንግደወልድ ነኝ። የፕሮግራሙ አቀናባሪ ንጉሱ ታምሬ፣ ዋና አዘጋጅ ደግሞ ጽዮን ግርማ። የዛሬውን ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አማሪክ ላይም በቀጥታ ታገኙናላችሁ። አሁን በቅድሚያ የምሽቱን የዓለም ዜና ሰላም ጤና ይስጥልና አድማጮቻችን፣ እንደምን አምሽታችኋል። የቅዳሜ ምሽት ዜናዎችን የማቀርብላችሁ አስማማየኖ ነኝ። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አማጽያን ከያዟቸው የኮንጎ ከተሞች እንዲወጡ ጠየቀም። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በምስራቃዊ ኮንጎ የሚገኘው የኤም 23 አማጽያን ጦርነቱን በአስቸኳይ እንዲያቆምና ከያዛቸው ግዛቶች እንዲወጣ የሚጠይቅ የውሳኔ ሐሳብ ትላንታር በሙሉ ድምፅ አጽድቋል። ምክር ቤቱ ግጭቱን በሚያራዝሙ አካላት ላይም ማዕቀብ እንደሚጣልባቸውም ዝተዋል። የውሳኔ ሀሳቡን ረቂቅ ያዘጋጀችው ፈረንሳይ በዲሞክራሲያዊ ሪፐብሊክ ኮንጎ ምስራቃዊ ክፍል ለተፈጠረው ግጭት ምንም አይነት ወታደራዊ መፍትሄ እንደሌለ ግልጽ መልእክት ያስተላለፈ ነው ስትል አስታውቃለች። ቅድሚያ የሚሰጠው ውጤታማ ቅድመ ሁኔታ የሌለውና አፋጣኝ የተኩስ አቁም ስምምነት ላይ መድረስ ነው ሲሉ አምባሳደር ኒኮላ ዴርቪየር ተናግረዋል። በቀጠናው ደረጃ የሚደረግ የማሸማገል ጥረቶችና ውይይቶች አስፈላጊነት የገለጹት አምባሳደሩ የዲሞክራቲክ ሪፐብሊክ ኮንጎ ሉዓላዊነትና የግዛት አንድነት መከበር አለበት ብለዋል። የውሳኔ ሀሳቡ የሩዋንዳ መከላከያ ሰራዊት ለኤም 23 የሚያደርገውን ድጋፍ እንዲያቆምና ያለምንም ቅድመ ሁኔታ ከዲሞክራቲክ ሪፐብሊክ ኮንጎ ግዛት በአስቸኳይ እንዲወጣም ይጠይቃል። የምክር ቤቱ አባላት የሩዋንዳ መከላከያ ሰራዊት ለኤም 23 ቀጥታ ድጋፍ አድርጓል ሲሉም ከሰዋል። ሩዋንዳ አማጽያኑን ትደግፋለች የሚለውን ውንጀላ ደጋግማ ስታስተባብል ቆይታለች። የትራምፕና ፑቲን የፊት ለፊት ውይይት የቅድመ ዝግጅት ስራዎች መጀመራቸውን ሩሲያ አስታወቀች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የሩሲያው ፕሬዚዳንት ቭላድሚር ፑቲን ፊት ለፊት የሚገናኙበት ስብሰባ ዝግጅት መጀመሩን የሩሲያ ምክትል የውጭ ጉዳይ ሚኒስቴር አስታውቋል። ይህም በዩክሬን ጦርነት ምክንያት በምዕራብ ያለተገለለችው ሩሲያ ትልቅ ለውጥ ያመጣላታል ነው የተባለው። ምክትል የውጭ ጉዳይ ሚኒስትሩ ሰርጌ ራያብኮቭ ለሀገራችን መንግሥት መገናኛ ብዙሃን እንደተናገሩት የፑቲንና ትራምፕ የመሪዎች ስብሰባ በዩክሬን ያለው ጦርነት ብቻ ሳይሆን በዓለም አቀፍ ጉዳዮች ላይ የሚያተኮሩ ሰፊ ውይይቶችን ያካትተ ይሆናል ብለዋል። ነገር ግን እንዲህ አይነቱን ስብሰባ ለማደራጀት ጥረቶች ገና ጅምር ላይ ናቸው፣ እናም ይህንን ለማድረግ በጣም የጠናከረ የቅድመ ዝግጅት ሥራ ይጠይቃል ብለዋል። ራያብኮቭ አክለውም የዩናይትድ ስቴትስና የሩሲያ ሉካን በከፍተኛ ባለሥልጣናት መካከል ለቀጣይ ንግግሮች መንገድ ለመክፈት በሚቀጥሉት ሁለት ሳምንታት ውስጥ ሊገናኙ እንደሚችሉም ጠቁሟል። የሁለቱ ሀገራት ተወካዮች ማክሰኞ ዕለት በሳውዲ አረቢያ በዩክሬን ያለው ጦርነት ለማስቆምና ዲፕሎማሲያዊና ኢኮኖሚ ግንኙነታቸውን ለማሻሻል ተስማምተዋል። በስብሰባው ላይ የዩክሬን ልዑክ ያልተሳተፈ ሲሆን ፕሬዚዳንት ቮሎዲሚር ዜሌንስኪ ኬፕ ባልተሳተፈችበት ከውይይቱ ምንም አይነት ውጤት አገራቸው እንደማትቀበል ገልጸው ባለፈው ረቡዕ ወደ ሳውዲ አረቢያ ሊያደርጉት የነበረው ጉዞም አራዝመዋል። ሐማስ ተጨማሪ እስራኤላውያን ታጋቾችን ለቀቀም የተኩስ አቁም ስምነቱ አካል በሆነው የታጋቾችና እስረኞች ልውውጥ ሁለት እስራኤላውያን ታጋቾች ዛሬ አስቀድመው የተለቀቁ ሲሆን ሌሎች ሶስት ታጋቾች ደግሞ ቆይተው ተለቀዋል። በዚህ ምትክም በመቶ የሚቆጠሩ ፍልስጤማውያን እስረኞች የሚለቀቁ ይሆናል። ከጋዛ አርብ የተመለሰው አስክሬንም የታጋጅ ሽሪባ ቢባስ መሆኑም ተረጋግጧል። አስቀድሞ ከተለቀቁ ታጋቾች መካከል የ40 ዓመቱ ታልሹሃም እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ሐማስ በእስራኤል ላይ ባደረሰው ጥቃት ከኪቡትስ ብሔሪ ታግቶ የተወሰደ ሲሆን ሁለተኛው የ39 ዓመቱ ኤቬራ መንግስቱ ደግሞ ከ10 ዓመት በፊት ብቻውን ወደ ጋዛ ገብቶ የነበረ ነው ተብሏል። ታጋቾችን ሐማስ ዛሬ ቅዳሜ ረፋድ ላይ በጋዛ ራፋ ከተማ ላይ ለቀይ መስቀል አስረክቧቸዋል። በርክክቡ ወቅት በአውቶማቲክ መሳሪያ የያዙና ወታደራዊ ልብስ የለበሱ የሐማስ ተዋጊዎችን ጨምሮ በመቶች የሚቆጠሩ ሰዎች ዝናባማ በሆነው የአየር ሁኔታ ራፋ አደባባይ ላይ ቆመው ታይተዋል። ሐማስ ቆይቶ የ27 ዓመቱን ኤልያን ኮን፣ የ22 ዓመቱ ዑመር ሸም ቶቭ እና የ23 ዓመቱ ዑመር ዊንከር የተባሉ ሶስት እስራኤላውያን ታጋቾችን ለቋል። ከወንቶቭና ዊንኬር እንደ አውሮፓውያን አቆጣጠር ጥቅምት 7 2023 በአሜሪካ በሽብርተኝነት የተፈረጀው ሐማስ በእስራኤል ላይ ጥቃት ባደረሰበት ወቅት ከሙዚቃ ፌስቲቫል ላይ አግቶ የወሰዳቸው ናቸው። በቴል አቪቭ የእስራኤል ባንዲራ የሚያውለበልቡና የታጋቾችን ምስል የያዙ ሰዎችም የታጋቾችን መለቀቅ በቪዲዮ ሲከታተሉና ደስታቸውን ሲገልጹ ታይተዋል። በተለቀቁት ታጋቾች ምትክም እስራኤል ከ600 በላይ ፍልስጤማውያን እስረኞችን ትፈታለች። ሌላ አንድ ታጋጅ ዛሬ ይለቀቃል ተብሎ የሚጠበቅ ሲሆን አጠቃላይ የተለቀቁ ስድስት ታጋቾችን በመጀመሪያው ምዕራፍ የተኩስ አቁሙ ወቅት ነጻ የሚወጡ የመጨረሻዎቹ ታጋቾች ይሆናሉ ተብሎም ይጠበቃል። በመጨረሻም ቫቲካን ሊቀጳጳሱ ሳይኖሩ የቅዱስ ዓመቷን ክብረ በዓል እያከናወነች ነው። የሮማ ካቶሊክ ሊቀጳጳስ አባ ፍራንሲስ ከገጠማቸው የሳንባ ምችና የተወሳሰበ የመተንፈሻ አካላት በሽታ ጋር እየታገሉ ሲሆን ቫቲካን ያለርሳቸው የቅዱስ ዓመት ክብረ በዓልን እያከበረች ትገኛለች። አባ ፍራንሲስ ዛሬ ሌሊቱን በደንብ ተኝተው ማሳለፋቸውን የቫቲካን ቃል አቀባይ ማቴዮ ብሩኒ ስላሉበት የጤና ሁኔታ በሰጡት አጭር መግለጫ ተናግረዋል። ነገር ግን ዶክተሮች የ88 ዓመቱ ሊቀጳጳስ የገጠማቸው ህመም የተወሳሰበ የሳንባ ምች ሊያስከትል የሚችል የደም ኢንፌክሽን ሊሆን እንደሚችል ስጋታቸውን በመግለጽ እያስጠነቀቁ ነው። እስከ ትናንት ምሽት ድረስ ግን በሽታው የስለመሆኑ ማረጋገጫ ለማግኘታቸውንና ስለሚወስዷቸው መድኃኒቶችም ሊቀጳጳሱ ምላሽ እንደሚሰጡ የሕክምና ቡድን አባላቱ ያሉበት ሁኔታ በተመለከተ በሰጡት የመጀመሪያ ማብራሪያ ላይ አስታውቋል። የ88 ዓመቱ ሊቀ ጳጳስ ከአንድ ሳምንት በላይ በመተንፈሻ አካላት በሽታ ሲሰቃዩ ቆይተው ባለፈው ሳምንት ሮም በሚገኘው ገሚሊ ሆስፒታል ገብተዋል። ከአውሮፓውያኑ 2013 ዓ ም ጀምሮ በሊቀ ጳጳስነት መንበራቸው የቀጠሉት ፍራንሲስ ባለፉት ሁለት ዓመታት ውስጥ በተደጋጋሚ የኢንፍሉዌንዛና ሌሎች የጤና ችግሮች አጋጥሟቸዋል። በልጅነታቸው ፕለርሲ በተባለ በሽታ በመጠቃታቸው ከአንደኛው የሳምባ ክፍል የተወሰነው በቀዶ ጥገና እንዲወገድ ተደርጓል። በቅርብ ጊዜያት ውስጥም ሊቀባባሱ ለሳንባ መቆጣት ተጋላጭ ሆኗል። አድማጮቻችን ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። አስማማኝ ነው ነበርኩኝ። ከቀሪ ዝግጅቶች ጋር መልካም ቆይታ ይሆንላችሁ። ከዜናው ተመልሰናል። አድማጮች፣ የአከርካሪ ጉዳት ምንድን ነው የሚለው የምሽቱ ዝግጅታችን ርዕስ ነው። የአከርካሪ ጉዳት ከአንገት አንስቶ እስከ ታችኛው ወገብ ድረስ በተዘረጋው የአከርካሪ አጥንትና በውስጡ አቅፎ በያዛቸው አንጎልን ከተቀረው የሰውነት ክፍሎች በሚያገናኙ ነርቮች ላይ በተለያዩ ምክንያቶች የሚደርስ ጉዳት ነው። የአከርካሪ ጉዳት በአመዛኙ ድንገተኛ የተሽከርካሪና ሌሎች አደጋዎች ሳቢያ የሚከሰት በነርቭ ሴሎችና አብረውት ያሉትን የሰውነት አካላት በዝግታ መመርቀዝ ሊያስከትለው የሚችል ብሎም የእነኝህን የሰውነት ክፍሎች ሥራ የሚያውቅ ጠቅላላውን አካላዊ አወቃቀርም ሊያናጋ ጭምር የሚችል የሕመም ዓይነት ነው። የቀዶ ሕክምናና ሌሎቹን የሕክምና አማራጮች የሚያብራሩት የአዲስ አበባው የቅዱስ ጴጥሮስ ሆስፒታል የአንጎልና የሕብለ ሰረሰር ቀዶ ሐኪምና የሕክምና ክፍሉ ኃላፊ ዶክተር አብዲ ኤርሞሎ ናቸው። ከመደበኛው ሕክምና ዘለግ ያለ ጊዜ የሚጠይቅ ተጨማሪ እንክብካቤ እና ለማገገም የሚረዳ አጋዥ ሕክምና ቴራፒ ወሳኝ መሆናቸውንም ያስረዳሉ። ለሐኪሞን ይጠይቁ ፕሮግራም ዶክተር አብዲን ያወያየው አሉላ ከበደ ነው። ዶክተር አብዲ ኤርሞሎ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። ዶክተር አብዲ ከመሰረታዊው ጥያቄ ብንንደረደር ለመሆኑ የአከርካሪ ጉዳት መንስኤዎች ምንድን ናቸው? የሚያስከትላቸው መዘዞችስ ምንድን ናቸው? የሚያካትታቸውንም የሰውነት ክፍሎች አያይዘው ቢያስረዱን። ቆንጆ ጥያቄ ነው ሉላው። ስፓይናል ኢንጁሪ ወይም ደግሞ የአከርካሪ አጥንት አጥንት ይባላል እንጂ ሌላ ፓርቶችም አሉ። የእሱ ጉዳት ነው ስፓይናል ኢንጁሪ። ጀርባችን ላይ የሚገኙ አንዱ ከዛ ውስጥ የሆነው የአከርካሪ አጥንት ከዛ ሊጋመንትስ የሚባለው አጥንትን ከአጥንት ጋር የሚያገናኝ እንዲሁም ደግሞ በሁለቱ የአከርካሪ አጥንቶች መሀል የሚገኝ ዲስክ የሚባል አለ። እሱን እንዲሁም ራሱ ስፓይናል ኮርድ የሚባለው ከአንጎል ክፍላችን ተነስቶ የጀርባችን ጫፍ ድረስ የሚሄደው ስፓይናል ኮርድ ራሱ የያዘ እነዚህ ማናቸውም ላይ የሚደርስ አደጋ ስፓይናል ኢንጁሪስ ይባላል። እና ይሄ ሊከሰት የሚችለው በትራውማ ነው፣ በአደጋ ነው። መኪና አደጋ ሊሆን ይችላል። ሰዎች ወድቀው ሊሆኑ ይችላል። ሰሞኑ አዲስ አበባ ላይ ከሰማ ሊፍት ወድቆ ገመዱ ለቆ ሲወድቅ እንደዚሁ ስፓይናል ላይ ብዙ ጊዜ ጫናው እዛ ላይ ስለሚሆን ስፓይናል ኢንጁሪስ ይከሰታል። እንዲሁም ደግሞ የስፖርታዊ ጨዋታዎች ላይ ስፖርትስ ኢንጁሪ የምንላቸው ሌላኛው፣ በአንዳንድ የካንሰር አይነቶች ወደዛ ቦታ የመዛመድ ቴንደንሲ ያላቸው ለምሳሌ የፕሮስቴት ካንሰር ወይም እንዲሁም ደግሞ የብረስ ካንሰር የለንግ፣ የጡት ካንሰር የሳምባ። እነዚህ ካንሰሮች ወደ ስፓይናል ኮድ ሊሄዱ እና አጥንቱን የመብላት ቴንደስ ይኖራቸዋል። እነዚህም ወደ ስብራት ይመራል፣ የፓቶሎጂክ ፍራክቸር የምንለው ማለት ነው። ይሄም አንዱ የስፓይናል ኢንጁሪ ታይፕ ነው። ሌላኛው ደግሞ በዚህ ሴቶች ላይ ብዙ ጊዜ የሚከሰት የአጥንት መሳሳት ጋር ተከስቶ ወደ ስብረት የሚወስድ አይነት አለ። ሰው በእነዚህ ሪዝኖች ስፓይናል ኢንጁሪስ ሊከሰት ይችላል። መልካም እንግዲህ፣ በየመልኩ ለዚህ ህመም ሊያጋልጡ የሚችሉ የተለያዩ መነሻዎችን ገልጸውልናል። በግልጽ የምናስበው ከአደጋ ጋር የተያያዘውን ነው። በሌሎች የውስጥ ደዌ ችግሮች ይህ ሁኔታ ሊከሰት መቻሉን እንድንመለከት አስችለውናል። በአመዛኙ እነኚህ የአከርካሪ አጥንትና አብረውት ያሉ የሰውነት አካላት በሚጎዱበት ወቅት በሰውነት ላይ የሚከስቱት ቀዳሚ ችግር ምንድን ነው? በምንድን ነው ይሄ ችግር ተለይቶ የሚታወቀው የወገብ ወይም ጭንቅላት ውስጥ የተፈጠረ ጉዳት አለመሆኑን ከምርመራውም ሰዎችም በግላቸው ሊያውቁ ከሚችሉት ነገሮች ጋር ብናዛምድ። አዎ፣ በጣም ቆንጆ ጥያቄ። ስፓይናል ኢንጁሪ በሚኖርበት ጊዜ፣ በአደጋ ወቅት ነው ብዙ ጊዜ እንዲህ የሚታወቀው። ኮንሽስ የሆኑ ሰዎች ባክፔን ይኖራቸዋል። ሌላኛው ደግሞ የታችኛው ሰውነት ክፍላቸውን ማንቀሳቀስ ያቅታቸዋል። ሞተር ፋንክሽን የምንለው ጡንቻዎቻችንን ከወገብ በታች ወይም ደግሞ አደጋ ከደረሰበት የስፓይናል ኮርድ ሌቭል በታች ያለው ማንቀሳቀስ ያቅተን ወይም እግራችንን በምንነካበት ጊዜ ሴንሰሪ ሉዝ የማድረግ በመንካትም ሆነ በእንቅስቃሴ የሚፈጠር ስሜት መጥፋት፣ ስሜት አልሰማ ማለት ስሜት አልሰማም ማለት ሽንት እና ሰገራን ያለመቆጣጠር፣ እነዚህ አይነት ምልክቶች ይከሰታሉ። እነዚህ አደጋዎች በሚፈጠሩ ጊዜ እነዚህ ሲፈጠሩ ወደ ሆስፒታል ሲመቱ የምናደርጋቸው ነገሮች አሉ። ከምርመራዎች ነው ብዙ ጊዜ መጀመሪያው የሚሆነው ወይም ሲቲ እና የማራይ በሌለበት ቦታ ኤክስሬ ማንሳት ነው። ኤክስሬ ላይ ኮመንሊ የአጥንት ችግሮችን በደንብ ክሊርሊ ያሳየናል። ከዛ ባለፈ ደግሞ ሲቲ እና ኤምአርአይ ባለበት ሲቲ ስካን ልክ እንደ ኤክስሬው የአጥንት ችግር እና እንዲሁም የተወሰነ ሶፍት ኢሹ የምንላቸው እዛ አካባቢ ያሉ የጡንቻዎች ምናምን በተወሰነ መልኩ ያሳያል። ኤምራይ ደግሞ ስፓይናል ኮርዱ ነርቡ ላይ እንዲሁም ዲስኩ ላይ ደግሞ ጡንቻዎቹ ላይ እዛ ጋ ያሉትን ጡንቻዎች በደንብ ያሳየናል ማለት ነው። ስለዚህ በእነዚህ ሞዳሊቲ ስፓይናል ኢንጁሪን ማወቅ እንችላለን። ዶክተር አብዲ፣ በተለይ ከአደጋ ጋር በተያያዘ ምናልባት ቀደም ብሎ የተነሳ የአከርካሪ አጥንትና አብሮት ያሉት ተዛማች ነርቡን ጨምሮ እነዚህ ጉዳቶች መኖራቸውን ግምት ባሳደረ ሁኔታ ውስጥ የበለጠ የተወሳሰበ ጉዳት እንዳይፈጠር ከመኪና አደጋ በኋላ ሊሆን ይችላል፣ ሌሎች ድንገተኛ አደጋዎችን ተከትሎ ሕመምተኛው ሕክምና እስከሚያገኝ ድረስ በማንቀሳቀስ ሰዎች በሚይዙበት ሁኔታ ተጨማሪ ጉዳት እንዳይከተል ምንድን ነው መደረግ ያለበት ጥንቃቄ? መሀሉ ላይ ይሄ በጣም ብዙ ጊዜ ሆስፒታል ላይ በተለይ ኢመርጀንሲ ዲፓርትመንት ያሉ ፊዚሽያኖች ኢንካውንተር የሚያደርጉት ትልቁ ችግር ነው። ስፓይናል ኢንጁሪ በሁለት ይከፈላል። ኮምፕሊት ኢንጁሪ እና ኢንኮምፕሊት ኢንጁሪ ይባላል። ኮምፕሊት ኢንጁሪ የምንለው ቅድም እንደገለጽኩልህ ከአደጋው በታች ያለው ሲነካ ወይም ሲዳሰስ ሴንስ ያለማድረግና እንዲሁም ደግሞ የጡንቻዎች መስነፍ ቶታሊ ሲከሰት ይሄ ኮምፕሊት ኢንጁሪ እንለዋለን። ኢንኮምፕሊት ደግሞ ስንለው የተለያየ አይነት ሌቭሎች አሉ። አንዳንዱ ሴንሴሽኑ ብቻ ሞተሩ ኢንታክት የሆንና የተወሰነ ጡንቻዎች ፓርቶች ብቻ ይንቀሳቀሳሉ፣ የተወሰኖቹ አይንቀሳቀሱም። እነዚህ ኢንኮምፕሊት ኢንጁሪ እንብላቸዋለን። ስለዚህ አደጋ በተከሰተበት ቦታ ላይ ለምሳሌ መኪና አደጋ ቢፈጠር አንድ ሰው በዛ ጊዜ የስፓይናል ኢንጁሪ አደጋ ተከስቶበት ሊሆን ይችላል። ያ ማለት የአከርካሪ አጥንቱ ተሰብሮ ግን ቦታውን ሳይለቅ እዛ ጋር ሆኖ ሊሆን ይችላል። ያንን ሰው በትክክል ሳኒዝ ወይም ዝም ብሎ አፈፋር አርገን በተለምዶ አንስተን ወደ መኪና ውስጥ በምናስገባበት ጊዜ ተሰብሮ ቦታው ላይ የነበረው የአከርካሪ አጥንት ቦታውን ለቆ ወደ ስፓይናል ኮርዱ ወደ ነርፉ፣ እንዲሁም ዲስኩ ደግሞ ቦታው ላይ ዘሎ ወደ ስፓይናል ኮርዱ እንዲሄድ እናደርገዋለን። በዚህ ጊዜ ኢንኮምፕሊት የነበረው ኢንጁሪ ወደ ኮምፕሊት እንቀይረዋለን። ኮምፕሊት ደግሞ ከሆነ አንድ አደጋ በጣም አስቸጋሪ ነው። የመመለስ እድሉ ኦልሞስት የለም፣ በሰርጀሪ የሚሆን በምንም ቢሆን ከዛ በኋላ ወደ መጀመሪያው የመመለስ እድሉ በጣም ጠባብ ነው። ሶ ይሄ በጣም አደገኛ ነው። ስለዚህ እንደዚህ አይነት በሚያጋጥመን ጊዜ ማድረግ ያለብን ነገር መጀመሪያ ሰውየው ባለበት ሁኔታ እንዲቆይ ከተቻለ፣ ከተማ ውስጥ ከሆንና ቅርብ የሄልስ ፋሲሊቲ ካለ አምቡላንሶች መደወል፣ አምቡላንሶች ሲመጡ አምቡላንስ ውስጥ የራሱ ትሬንድ የሆኑ ሄልዝ ፕሮፌሽናልስ ስለሚኖሩ እንዲሁም ደግሞ በሽተኛውን ወይም አደጋ የደረሰበት ሰው ወደ አምቡላንሱ ለማስገባት ጠንካራ ቦርድ አለ። ቦርዱ ላይ ስፓይናል ስትራክቸሮቹ ቦታቸውን እንደያዙ ቀጥ ብሎ እንደነበረው ተኝቶ ወደ አምቡላንስ ይገባና ና ከዛ ወደ ኢመርጀንሲ ዲፓርትመንት ሄድ እና የተለያየ ትሪትመንቶች ይቀበላል ማለት ነው። እሱን ማናረግበት ሁኔታ ውስጥ ብንሆን ለምሳሌ ክፍለ ሀገር ሆኖ አቅራቢያ ላይ ሄልዝ ፋሲሊቲ ባይኖር ወይም አምቡላንስ መጥራት ባንችል ለሶስት ሰው ተደርጎ ሁሉም ሰው ሰውየው ባለበት ሁኔታ ተባብሮ አንስቶ ባለበት ፖዚሽን መኪና ውስጥ እንዲገባ ለምሳሌ ወንበር ላይ እንዲቀመጥ ሳይሆን ተኝቶ ከሆነ ተኝቶ የሚሄድበትና ሄልዝ ፋሲሊቲ የሚደርስበትን መፈለግ ወይም እዛ አካባቢያችን ላይ ጠንካራ ቦርድ ካገኘን ቦርድ ላይ አስተኝተን ወደ መኪና ማስገባት ይኖርብናል ማለት ነው። ይሄ በጣም ወንጮ ጥያቄ ነው አሉ ለ ግሩም ነው። አድማጮቻችን ተመልካቾቻችን፣ በቀጥታ የሚረዱባቸው ራሳቸውንም በእንዲህ አይነት ሁኔታ ውስጥ ቢያገኙ የተጎዳ ሰው ቢገጥማቸው የሚገባውን ጥንቃቄ ለማድረግ የሚረዱ ዋና ዋና ጉዳዮችን ነው ዶክተር አብዴ ነካኩት። ከሕክምና ጋራ በተለይ ደግሞ በስራው በልማድ የሕክምና መረጃዎቹ ሳይቀሩ ይበልጡን በእንግሊዝኛ የሚነገሩ ስለሆኑ ብዙ ጣልቃ እንዳልገባ ሞክራለሁ። በተቻለው ተዛማች አማርኛ ካገኙ ምናልባት የሚገልጸው የመሰለዎት ካለ በአማርኛ ለመጠቀም የሚሞክሩ ብዙ ሰዎች የሚረዱ የሚጠቀሙበት ውይይት እንደሚሆን ተስፋ አድርጋለሁ። ዶክተር አብዲ ወደ ሕክምና አካሄዱ እንዝለቅና እርስዎ የአንጎልና የህብለሰረሰር ቀዶ ሐኪም እንደመሆኑ እነኚህ ህሙማን ቀጥታ እርሶ ጋር ይመጣሉ። ከድንገተኛ ክፍል ከሚረዱበት በኋላ እንደምረዳው የተለያዩ የህክምና አቀራረቦች አሉ። የህክምና ውሳኔው ሲወሰን ቀዶ ህክምና የሚፈልግ ያን አይነት አገልግሎት መስጠት የሚችል ተቋም ውስጥ ብቻ የሚካሄድ እንደመሆኑ፣ የረቀቀም ህክምና እንደመሆኑ አዳጋችነቱ መገመት ይቻላል። እንደው በየደረጃ የሚታዩ የህክምና አማራጮች አሉ ከበድ ያለውን የቀዶ ህክምና ትልቁን ውስብስቡን ህክምና ከመስጠት በፊት ደረጃው ከፈቀደ ሊረዱ የሚችሉ አማራጮች ምን ይሆኑ፣ በንጽጽር ሁለቱንም ቢመለከቱ ጥሩ። ሁሉም ፋሲሊቲ ላይ ቅድም እንዳነሳው አሉላ እነዚህን ህክምናዎች ሊሰጡ ይችላሉ። በተለይ የአከርካሪ አጥንቱ ከተሰበረና ቦታ ከለቀቀ ሪፈር መደረግ ያለባቸው ተሪሸሪ ሴንተሮች ወይም ስፔሻላይዝድ ሴንተሮች አሉ። እነዚህም ሀገራችን ላይ አሁን አሁን እየተበራከቱ መጥተዋል። በእርግጥ ዋና ከተሞች ላይ እንዲሁም አዲስ አበባ ላይ ይገኛሉ። ከዛ በፊት ግን እንደዚ አይነት አደጋ የደረሰበት ሰው ሲመጣ ኤመርጀንሲ ላይ ሲመጣ እንደ ፕራይመሪ ሄልስ ኬር ፔን ውስጥ ሊሆን ይችላል። ሶ ፔን ሪሊፍ ወይም ደግሞ ህመም ማስታገሻ መድኃኒት ልንሰጣቸው እንችላለን። አንዳንድ ቦታ ወደ እናንተ ሀገር ደግሞ ሲሆን መስር ሪላክሳንት የምንላቸው ጡንቻውን ትንሽ ልላ የሚያደረጉ አይነት መድኃኒቶች ይሰጣሉ። ከዛ በኋላ ቦታውን እንዳይለቅ ቅድም እንዳልነው ወደ ኮምፕሊት አደጋ እንዳይከሰት ብሬሶች አሉ። የወገብ ብሬሶች፣ አንገት ላይ የሚታሰሩ ወይም ደግሞ ወገብ ላይ ሶ ብሬስ ላይ ሆኖና ቦታውን ጠብቆ ያቆያል ማለት ነው። ስለዚህ ወደዛ ሴንተሮች ሪፈር ይደረጋሉ። ስለዚህ መጀመሪያ የሚደረገው ኢሞቢላይዜሽን የምንለው ማለት ነው። ወደ ተሪሸሪ ሴንተሮች ወይም እነዚህ ሰርቪሶች የሚሰጥባቸው ሴንተሮች ይመጣሉ። እዛ ደግሞ ከመጡ በኋላ በተገኘው ሕክምና መሰረት ሲቲ ስካኑ ሜን ማራዩ ላይ በሚያሳየው መሰረት የተለያየ አይነት አፕሮቾች አሉ። አንዳንዶቹ አጥንቱ ተሰብሮ ስፓይናል ካናል የምንለው ስፓይናል ኮርዱም የሚያልፍ በክፍል ውስጥ ተጭኖ ሊሆን ይችላል። እንደዚ አይን ጊዜ የገባውን አጥንት ተሰብሮ የገባውን አጥንት ማንሳት ሊሆን ይችላል። አንዳንዱ ደግሞ ብሎኖች አሉ። የተሰበረው አጥንት ፊውዝ እስኪያደረግ አናቶሚን ጠብቆ እንዲቆይ ይታሰራል። እነዚህ ናቸው ሜን ትሪትመንቶቹ። ከዛ በኋላ ደግሞ ለረጅም ጊዜ ሪሃብሊቴሽን ይፈልጋሉ። ፊዚካል ቴራፒ የምንለው ወይም የፊዚዮቴራፒ ሰርቪስ የምንለው ማለት ነው። ይሄ ምን ይጠቅማል? መስሎቹ እንዲያገኙ እንዲሁም ደግሞ አደጋ የደረሰበት ሰው ሞቢሊቲውን እንዲያገኝ ያግዛል ማለት ነው እና ሪሃብሊቴሽን ላይ በደንብ ሰፊ ጊዜ ይወስዳሉ። ሌላኛው እንደዚህ አይነት አደጋ ያደረሰባቸው ሰዎች በተለይ ኮምፕሊት ኢንጁሪ የምንለው ወይም ደግሞ መንቀሳቀስም ሲነካም ከአደጋው በታች ያለው ሰውነቱ ማይሰማው ሽንት፣ ሰገራ ማይቆጣጠሩ ሰዎች በጣም በጣም ትልቅ ሳይኮሎጂካል ችግር ይገጥማቸዋል። እነዚህ ሰዎች ሳይኮሎጂካል ሰፖርትም እንደዚሁ ይፈልጋሉ ከቤተሰብ ከሚያክማቸ ቸው ይሄ፣ ሁሉም ሰው ማወቅ አለበት። ምክንያቱም ከዛ በኋላ አንድ ጤነኛ የነበረ ሰው በአንድ ጊዜ ሽንትና ሰገራውን መቆጣጠር ካካተው ወይም መንቀሳቀስ ማይችል ሰው ሳይኮሎጂካል የሚደርስበት ችግር ብዙ ነው። በዚህ የተነሳ አንዛይቲ ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ፣ ወደ ሱሳይድም ይሄዳሉ። ይሄ ሳይኮሎጂካል ሰፖርት በደንብ ይፈልጋሉ ማለት ነው። ውስብስብ ችግሮች ናቸው። የስነ ልቦናውን ገልጸዋል። ስር የሰደደ የአእምሮ ህመምም ሊከተል ይችላል። የሚደረጉት እንክብካቤዎችና የስነ ልቦና ህክምና እርዳታ በተጓዳኝ ከዋናው ህክምና ጋር መዛመድ እንዳለባቸው ተመልካቾቻችን እንዲረዱ ቅርብ አድርገዋል። የአገራችን የኢንተርኔት አገልግሎት አንዳንዴ ያስቸግራል። ከረጅም ቀን የስራ ውሎ በኋላ በሚቆራረጠው የስካይፕ ግንኙነታችን ብዙ አድካሚ ሳይሆን እንዳልቀረ ስጋ አለው። የአንጎልና ህብረ ሰረሰር ቀዶ ህክምና ምን ያህል አድካሚ እንደሆነ መገመት ይቻላል። ዛሬ ምን ነበረ? ዛሬ? አዎ ሁለት ኬዞች ነበሩ። አንድ በተፈጥሮ የሚወለድ ጀርባ ላይ የሚከሰት ኤምኤምሲ የሚባ ማይሎሜንጎሴሌ ነው የሚባለው፣ በተፈጥሮ የስፓይናል ኮርዱ ክፍት ሆኖ የመፈጠር አንድ የህፃን ልጅ ኦፕሬሽን ነበረ። ሜቢ ሌላ ጊዜ ይህንን እናነሳዋለን። ሁለተኛው ደግሞ የዲስክ መንሸራተት የምንለው አንገት የአንገታችን ስፓይናል ክፍል ላይ ዲስኳ የተንሸራተተ ወጣት ሴት ነበረች። የእሷ ሰርጀሪ አድርገናል ዛሬ። ረጅም ሰዓት የሚወስዱ ቀዶ ህክምናዎች ናቸው። ምን ያህል አድካሚ እንደሆነ የሚገባኛል። እንግዲህ ደግሞ በሌላ መንገድ የሚያገኟቸውን ተመልካች አድማጮቻችን የሚጠቅሙ ቁም ነገሮች እያካፈሉ ነው እና ድካሙ በእሱ እንደሚካካስ ተስፋ አደርጋለሁ ወደ ጥያቄ ወስዶታለሁ። ዶክተር አብዲ ቀደም ብለው ሲያስረዱን የሙሉና በከፊል የሚከሰት የአከርካሪ አጥንት ጉዳት እንዳስረዱን ደግሞ አከርካሪ አጥንት ብቻ ሳይሆን ዙሪያውን ያሉት ነርቭን ሌሎች የሰውነት አካላትን ይጨምራል። ሌሎች የሰውነት አካላትም አብረው ይጎዳሉ። እነኚህ በሙሉና በከፊል የሚለኩት ህብለሰረሰራችን የተለያዩ ክፍሎች እንዳሉት ይታወቃልና ከእሱ አንጻር የትኛው ጋር ሲሆን የከፋ ነው ይባላል። አንዱ ከሌላው እንደው በንጽጽር የሚታይ ካላቸው ቅድም ጉዳቱ ከደረሰበት አካል በታች ያለው በሙሉ የማይሰራበት ሁኔታም ሊፈጠር እንደሚችል ጠቆም አድርገዋል። በጣም ጥሩ አሉላ። አሁንም አንተም እንዳነሳኸው ከአደጋው በታች ያለው ስትራክቸር ወይም ደግሞ የሰውነት ክፍሎቻችን ሙሉ በሙሉ የማይሰሩ ከሆነ ሌቭሉን መገመት ይቻላል። የትኛው ሌቭል ላይ ሲሆን ከታችኛው የሕብለ ሰረሰር ክፍላችን ወደ ላይኛው ስንወጣ ብዙ የሰውነት ፓርቶቻችንን የመያዝ ዕድሉ ይሰፋል። ስለዚህ ወደ ላይኛው ሰርቫይካል ምንለው አካባቢ ላይ ሲደርስ እጆቻችን አይሰሩም፣ ሳምባ መተንፈስ አንችልም፣ እግሮቻችን ማንቀሳቀስ አንችልም። ኮምፕሊት ኢንጁሪ ሲሆን ማለት ነው እና እንዲሁም ሰገራና ሽንት መቆጣጠር አንችልም ማለት ነው። ስለዚህ ወደ ላይኛው ክፍል በሄደ ቁጥር እየባሰ ይሄዳል ማለት ነው። ጭንቅላታችን በቀረበ ቁጥር ማለት ነው። ዶክተር አብዲን ይበልጡን ከአደጋ ጋር የተገናኘ እንዲሁም ከሰውነት መመረዝ ጋር ሊገናኙ የሚችሉ ከካንሰር ጋር ሊገናኙ የሚችሉ ከገለጿቸው ውጭ ያሉት አደጋ አደጋ ነው እና አስቀድሞ መከላከል የሚባለውን ነገር ልናስብ አንችልም። ነገር ግን የህክምናውን ውጤታማነት በተመለከተ በተለይ ደግሞ በዘላቂነት ቅድም ከህክምና በኋላ ስለሚደረገው እንክብካቤ ሪሃቢሊቴሽን ስለሚባለውም ጠቅሰው ነበረ። የውጤቱን አዝማሚያ የሚወስኑ ሰዎች ማወቅ ያለባቸው በዚህ ሁኔታ ውስጥ የሚያልፍ ሰው ይሁን የቤተሰብ አባል ውጤቱን የተሻለ ለማድረግ የሚያስችል ሁኔታዎች እንደ ህክምናው አይነት መለያየታቸው፣ እንደ ጉዳቱ መጠን መለያየታቸው እንዳለ ሆኖ ምን አይነት ነገሮችን ከወዲሁ ቢያስቡ ከግምት ቢያስገቡ ይረዳል ይላሉ። ቤተሰቦች፣ የቤተሰብ አባላት፣ የህክምና አገልግሎት የሚሰጡ ሌሎች የህክምና ባለሙያዎች፣ ይህን አደጋ ከተፈጠረ በኋላ ያለው ነገር እዚህ ላይ የሚሳተፉ አካላት ለምሳሌ ሐኪሞች ሊሆኑ ይችላሉ፣ ነርሶች፣ ሪሃቢሊቴሽን ላይ ያሉ እንዲሁም ቤተሰብ እና የብዙ ሰው ኤንጌጅመንት ነው። ቅድምም እንዳነሳውልን ጉዳቱ በተለያየ ነው። የሳይኮሎጂካል ሰፖርት ይፈልጋል፣ የሰርጀሪ ህክምና ይፈልጋል እና ብዙ ነው። ከዛ ውስጥ ግን ስናየው ከሰርጀሪ በኋላ ያለው የህክምና እንክብካቤ የበለጠ ነው። ያ ደግሞ የሚወድቀው ብዙ ጊዜ ነርሶች ላይ እንዲሁም ደግሞ የታማሚ ቤተሰቦች ጋር ይሆናል ማለት ነው። ከታማሚ ቤተሰቦች የምንጠብቀው የአደጋ የደረሰበት ሰውዬ ቶሎ ብሎ ሪሃብሊቴሽን እንዲጀምር ፊዚዮቴራፒ ሕክምና እንዲጀምር ከዛም የማንቀሳቀስ ሳይኮሎጂካል ሰፖርት የማድረግ እነዚህ ነገሮች በጣም ለረጅም ጊዜ የሚወስድ ሪከቨሪ ፔሪዱም ረዘም ስለሚል እነዚህን ከቤተሰብ ይጠበቃል ማለት ነው። እና ኢቨን ቤት ከሄዱ በኋላ ሰውነታቸው ስለማይንቀሳቀስ የደም መርጋት ይገጥማቸዋል። የሰውነታቸው መቁሰል ረጅም ጊዜ በአንድ ቦታ ሲገኙ እዛ ቦታ ላይ አሁን ለምሳሌ አንድ ቦታ ስንቀመጥ ሲያመን ወደ አንድ ቦታ ፈቀቅ እንላለን። ያ ፔንፊል ስለምናደርግ ነው። እነዛ አደጋ የደረሰባቸው ሰዎች ግን ፔንፊል ስለማያደረጉ ቦታው ላይ የመቁሰል ነገር ይኖራል። ይሄ እንዳይከሰት እግራቸው ላይ ደም እንዳይረጋ እግራቸውን የማንቀሳቀስ፣ ሳንባቸው እንደዚሁ ውሃ እንዳይቋጥር በደንብ እንዲተነፍሱ ማድረግ፣ የተለያዩ ነገሮች አሉ። ይሄ አብዛኛው አስታማሚዎች ላይ የሚወድቅ ነገር ነው ማለት ነው። እና ይህንን እንግዲህ አውቀው ረጅም ጊዜ ሪከቨሪ ፔሪድም እንዳለውን ታውቆ በደንብ መዘጋጀት ማገዝ ታማሚውን ያስፈልጋል ማለት ነው። ምናልባት ከዚህ ጋር የይ በአነሳው እንደመጠንቀቅም ቢሆን ስናሽከረክር ብዙ ጊዜ ይሄንን ይደርሳል ብለን አናስብ። ጥንቃቄዎች ማድረግ፣ አስተውሎ ማሽከርከር፣ እንደዚሁም ቀበቶ ማድረግ፣ መንገድ ስንሻገር ግራና ቀኝ በደንብ አይቶ መሻገር። አንዳንድ ሰው ሲሻገር በጣም በተለኛ ሀገር ያስደነግጣል እና መኪናው አይቶ አስቦ በራሱ የሚቆም በሚመስል መዳፈር ደረጃ ለተወሰኑ ሰከንዶች ከመታገስ ይልቅ ዘሎ መኪና ውስጥ የመግባት ነገሮች ምናምን አሉ። መንገዶቻችን አሁን በእርግጥ እየተሻሻሉ ነው፣ በተለይ አዲስ አበባ። ግን ከዛ ውጭ ያለው ጠባቦች ናቸው፣ የእግረኛ መንገድ የለም እና እነዚህ ሳይኖች የሉም፣ መብራቶች ብዙ ጊዜ ይጠፋሉ። እነዚህ እነዚህ ቦታዎች ላይ እኛም ረጋ ብለን ስንሻገር ቀኝና ግራ አይተን መሄድ፣ ጥንቃቄ ሁሌም ጥንቃቄ ካለ በደንብ ከአደጋ ይከላከለናል እና ያንን ማስተዋሉ ትልቅ ነገር ነው ብዬ አስባለሁ። ዶክተር አብዲ በጣም መሰረታዊ ጉዳዮችን ያነሱት አደጋን በአጠቃላይ መከላከል አይቻልም በሚል እሳቤ ነበረ መቼስ አዳጋች ነው የሚል ያነሳውት በእርግጥ መከላከል እንደሚቻል ምናልባትም ህልፈትን ያልከባድ ነገር ቀላል እንዳልሆነ ቢታወቅም ነገር ግን ቶሎ ፈጥኖ እንድናስበው ስናሽከረክር፣ ይሁን ቅድም ያነሷቸው ለጉዳት ላይ ያጋለጡ ሁኔታዎች ባሉበት ራሴን መቆጣጠር የማልችልበት ሁኔታ ይፈጠራል የሚለውን በአንጎላችን ማመላለስ ከቻለን ምናልባት የተሻለ ጠንቃቃ እንድንሆን የሚረዳ ይመስለኛል። የማስጠንቀቂያው ደወል የማስጠንቀቂያው ምልክት በጣም ጠቃሚ ይመስለኛል። አድማጭ ተመልካቾቻችን ትልቅ ቦታ እንደሚሰጡት ገምታለው። ዶክተር አብዲ አርሞሎ የአንጎልና የህብለ ሰረሰር ቀዶ ሕክምና በቅዱስ ጴጥሮስ ልዩ ሆስፒታል የአንጎልና ህብረተሰረሰር ቀዶ ሕክምና ክፍል ኃላፊ ለዛሬው ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ አቶ ወለ ምናልባት እንደ መጨረሻ ለመግለጽ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የመንግስት ሆስፒታል ነው። እነዚህ ሰርቪሶች በስፋት ይሰጣሉ። ማይክሮስኮፖች አሉን፣ ሲያርሞች አሉን እና ይህንን ህክምና ለመስጠት ፋሲሊቲው ስላለ የተቸገሩ ሰዎች ወረፋ ምንም የሚጠብቁ ሰዎች ወደዛ ሴንተር እንዲመጡ በዚሁ ጋብዛለሁ። አመሰግናለሁ አቶ አሉላ። ዜና፣ ክብራን አድማጮች፣ ሐኪምን ይጠይቁ በአዲሱ የስርጭታችን የጊዜ ሰሌዳ መሠረት ከዛሬ ጀምሮ ቅዳሜ በዚህ መልኩ ሰፋ ብሎ እንደሚቀርብና እንዲሁም ሙሉውን የቪዲዮ ቃለ ምልልሶቻችንን በድረገጻችንና በማኅበራዊ ሚዲያ ገጾቻችን ላይ የምታገኙ መሆኑን ከወዲሁ ለማስታወቅ እንወዳለን። የምሽቱ ስርጭታችንም በዚህ ተጠናቋል። አቀናበሪያችን ንጉሥ ታምሬ ዋና አዘጋጅ ሲሆን፣ ግርማ ሳስተናገዳቸው ምሽት እንግዲ እንዴ ነኝ። ነገ ምሽት በተለመደው ሰዓት እንገናኝ። መልካም ምሽት።